the voice of america yo way you ya america dms radio tabiano <laughs> ሰላም ጤና ይስጥልን። እንደምን አምሽታችኋል? የተከበራችሁ አድማጮች ከአሁን ሶስት ሰዓት እስከ አራት ሰዓት የምናስተላልፈውን የቅዳሜ ሐምሌ 14 2010 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ታየነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ስርጭታችን እንደ ወትሮ በዓለም ዜናዎች ይከፈታል። ከዚያም ወቅታዊ ጉዳዮች ላይ ያተኮሩ ውይይቶች ይኖሩናል። እናስተዋውቅ ይህ የወደብ አጠቃቀም ለብቻው አይታይም። ከኢንዱስትሪላይዜሽን ጋር ተያይዞ ይታያል። ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው። ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳ ማአ ቱሪስት መጥቶ ይጎበኛል። የኢትዮጵያ አየር መንገድ ወደ አስመራ ባደረገው የመጀመሪያ በረራ ልዑካን መርተው የሄዱት የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአስመራ ዘጋቢያችን ጋር ካደረጉት ቆይታ እየወሰድ ነው ነው ለምሽቱ ተዘጋጅቷል። ከዚያም አገሪቷን ሀገሪቷን ለነጻ ምርጫ ለማብቃት ወሳኝነት አለው። ነጻ ምርጫ እንዲኖሩ ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገለልተኛ መንግስት ያስፈልጋል። ገለልተኛ መንግስት በምንልበት ጊዜ ከፖለቲካ ድርጅቶች የቴክኖክራቶች መንግስት ማለት አይደለም። የተለያዩ የፖለቲካ ድርጅቶች አንድ ላይ ተጣምሮ የሚሰሩት መንግስት ነው። ስለዚህ ኢህአዴግን ጨምሮ ጋዜጠኛ እስክንድር ነጋ ወደ ኢትዮጵያ ከመመለሱ አስቀድሞ ለዝግጅት ክፍላችን ከሰጠው ቃለ መጠይቅ ላይ የተቀነጨበ ነው ነው አብራችሁ እንድታመሹ በአክብሮት ነው የምንጋብዘው። አሁን ወደ ዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማቀርብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለሥልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስገርሟቸዋል። እስካሁን ባለው ጊዜ አቻምና የምርጫ ዘመቻ ይካሄድ ከነበረበት ወቅት ጋር ሲነጻጸር ሩሲያ በአሜሪካ የድምፅ አሰጣጥ ስርዓት ሰርጻ ለመግባት ስትል ኮምፒውተር ስርሰራና የሐሰት ወሬ የመንዛት ተግባሯ እንደቀነሰ ታውቋል። አንዳንድ ሰዎች የሩሲያው የቡርቦራ ተግባር የቀነሰው የተሻለ ዝግጅት በመደረጉና የማህበራዊ ሚዲያ ኩባንያዎች የሩሲያን ጥረቶች ለማክሸፍ የሚያስችላቸው የተሻለ የሳይበር መሳሪያ በማግኘታቸው ነው ይላሉ። የምዕራቡ ዓለም የስለላ አገልግሎቶች ግን ሩሲያ በሳይበር ከማጥቃት ይልቅ በተግባሩ በተሰማሩ ሰዎች መተማመኑን በመምረጧ ሊሆን ይችላል የሚል ስጋት አንጸባርቀዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዛሬ ማለዳ ፍልስጤማውያን ድንበሩን ለማለፍ በሞከሩበት ወቅት ግን አንድ የእስራኤል ታንክ በሐማስ ናቁጣ ላይ ተኩሷል። የሞተ ሰው ካለ አልተገለጸም። ግብፅና የተባበሩት መንግስታት ድርጅት ባደረጉ ጥረት መሰረት በእስራኤል ወረራና በፍልስጤማውያን አንጃዎች መካከል ወደ ቀድሞ መረጋጋት ለመመለስ ስምምነት ላይ ደርሰናል ሲሉ የሐማስ ቃል አቀባይ ፋውዚ ባርሁም ገልጸዋል። የተኩስ ማቆሙ ስምምነት እንደ ቀጠለ ዛሬ የተገለጸው በጋዛ ድንበር ላይ አንድ እስራኤላዊ ወታደርና አራት ፍልስጤማውያን ከተገደሉ በኋላ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፓምፔዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነፃ እንድትሆን መግፋት ይኖርበታል ብለዋል። ፓምፔዮ ትላንት ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት የተለያዩ ስብሰባዎች ካደረጉ በኋላ ግባችን እንዲሳካ ጥብቅ ማዕቀቦች መተግበር ይኖርባቸዋል ሲሉ ለጋዜጠኞች ተናግረዋል። ፓምፖዮ ከደቡብ ኮሪያ ዎቻቸው ካንግ ዮንግ ዋና ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር በተናጠል ተገናኝቶ ተነጋግረዋል። በያዝነው ወር ወደ ሰሜን ኮሪያ ስላደረጉት ጉዞ ለመንግስታቱ ድርጅት የጸጥታ ምክር ቤት ዘገባ አቅርበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ህይወታቸውን አጥተዋል። በማዕከላዊ አፍሪቃ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። በሽታው በአንዳንድ ሁኔታ ከናይጄሪያ የተዛመተ ሊሆን ይችላል የሚል ስጋት ስላለ ከቦኮ ሐራም የሚሸሹትን ስደተኞች ሊያጠቃ ይችላል የሚል ስጋት አለ። የካሜሩን ሰሜናዊ ክፍል የጤና ጥበቃ ከፍተኛ ባለስልጣን አራቦ ሳይዶ ከሁለቱ ወራት በፊት ከናይጀሪያ ጋር በሚዋሰነው ካሜሩን ድንበር ኮሌራ እንደገባ ተገልጾ ነበር ብለዋል። ከዚያ በኋላ በሽታው እንደተዛመተ ጠቁመዋል። ዩኤን ኤድስ በሚል አጽሮት የሚታወቀው የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር ያወጣው ዘገባ ዓለም አቀፍ ማህበረሰብ ለኤች አይ ቪ መስጠት ያለበት ምላሽ በወሳኝ ደረጃ ላይ ደርሷል ይላል። ባለፈው ዓመት በምስራቅና በደቡባዊ አፍሪቃ ክፍሎች 800 ሺህ የሚሆኑ ሰዎች ኤች አይ ቪ ተገኝቶባቸዋል። በ380 ሺህ የሚገመቱ ሰዎች ደግሞ ከኤድስ ጋር በተያያዘ በሽታ ሞታቸውን ዘገባው አመልክቷል። ባለፈው ዓመት ኤች አይ ቪ ተገኘባቸው ከተባሉት ሰዎችና ከኤድስ ጋር በተያያዘ በሽታ ከሞቱት ከግማሽ በላይ በሞዛምቢክ በደቡብ አፍሪቃና በታንዛኒያ ነው ተብሏል። የክሬምሊን ቤተ መንግስት እንደሚለው የሩሲያው ፕሬዚደንት ቭላዲሚር ፑቲንና የፈረንሳዩ አቻቸው ኢማኑዌል ማክሮን ሶሪያ ውስጥ በህብረት የሰብአዊ ረድኤት አቅርቦት ስለማድረግ ጉዳይ ዛሬ በስልክ ተነጋግረዋል። ፈረንሳይ አምሳቶን የሚሆን የህክምና ረድኤት በላከች ማግስት ነው ሁለቱ ርዕሳነ ብሔራት የተነጋገሩት። ፈረንሳይ እርዳታውን የላከችው ሩሲያ እርዳታውን በመንግስት ቁጥጥር ስር ወደሚገኘው ምስራቃዊ ጎታ ለመጓጓዝ ከተስማማች በኋላ ነው። ከደማስቆ ወጣ ብሎ የሚገኘው አካባቢ አስከፊው መያዝያ እስካለፈው መያዝያ ወር በነበረው ጊዜ በአማጽያን ቁጥጥር ስር ነበር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ና የአሜሪካዎቻቸው ማይክ ፖምፔዮም በሶሪያ ስላላለው ሰብአዊ ቀውስ መፍትሄ ስለማግኘት ጉዳይ እንደተነጋገሩ የሩሲያው የውጭ ጉዳይ ሚኒስቴር ገልጸዋል። በመጨረሻም የመን ውስጥ ከሶስት ዓመታት በላይ ለሆነ ጊዜ ሲካሄድ በቆየው ጦርነት ምክንያት ሀገሪቱ በረሃብ አፋፍ ላይ መሆኗ ታውቋል። ከስምንት ሚሊዮን በላይ የሚሆኑ የሚላስ የሚቀመስ የሌላቸው ሰዎች በዓለም አቀፍ ረድኤት የሚተማመኑበት ሁኔታ ነው ያለው። አብዛኛው የምግብ ረድኤትና ሌሎች አስፈላጊ ሰብአዊ አቅርቦቶች የሚገቡት ሆዴይዳ በተባለው የሀገሪቱ ወደብ በኩል ነው። ይሁንና ስትራቴጂያዊ በሆነችው ከተማ አጠገብ የሚካሄደው ከባድ ውጊያ ወሳኝ በሆነው የርድኤት አቅርቦት ላይ አደጋ ደቅኗል ሲሉ የዓለም የምግብ መርሃ ግብር ቃል አቀባይ በቲና ሉሸር አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። የዓለም ዜናዎቹን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። ከቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የአስመራው ዘጋቢያችን ያደረገው ቆይታ የኢትዮጵያ አየር መንገድ ዳግም ወደ ኤርትራ መብረር መጀመሩ ምክንያት በማድረግ ወደ አስመራ የበረረውን የልኡካን ቡድን በመምራት የተጓዙት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መሆናቸው ይታወቃል። ትናንት ከኤርትራው ባልደረባችን ከብርሃነ በረሀ ጋር አጭር ቆይታ አድርገው ነበር። ቀጥሎ ይቀርባል። በኢትዮጵያና በኤርትራ መካከል ያለውን የኢንዱስትሪ እንቅስቃሴዎች ለማጎልበትና ገበያን ለማረጋጋት በቅድሚያ በአፍሪቃ ቀንድ ውህደትና ትብብርን ማጠናከር እንደሚያስፈልግና በዚሁም ውስጥ ሁለቱም አገሮች ግንኙነታቸውን በማጠናከር መስራት እንዳለባቸው ከጠቀሱ በኋላ ገበያውን ለማረጋጋት መደረግ ያለበትን አስረድተዋል። ዋናው ነገር የህብረተሰቡ ፍላጎት በምን ላይ የተመሰረተ ነው የሚለው ገበያን ለማረጋጋት ወሳኝ ነው የሚሆነው። በዚህ አኳያ ሁለቱ የየራሳቸውን ተነጻጻሪ ጠቀሜታቸውን ከተጠቀሙ አንዱ በአንዱ ላይ ያለውን ገበያን የሚያናጋ ነገር ማካካስ ይቻላል። ስለዚህ የተያያዘ ነው፣ ገበያን ለብቻው አይሰራም። ገበያውን ለማረጋጋት ወይም ደግሞ ኢንፍሌሽነሪ እንዳይሆን የማድረግ የዋጋ መቀነስ እንዲኖር ለማድረግ እነዚህ ተነጻጻሪ የሆኑ ጉዳዮችን ማየት ይገባናል። ስለ ሁለቱ ሀገሮች የወደብ አጠቃቀም ሲናገሩ የወደብ አጠቃቀም ለብቻው የሚታይ ሳይሆን ከኢንዱስትሪና ቱሪዝም ጋር ተያይዞ የሚሄድ እንደሆነ ነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር የገለጡት። ይህ የወደብ አጠቃቀም ለብቻው አይታይም፣ ከኢንዱስትሪላይዜሽን ጋራ ተያይዞ ይታያል፣ ከቱሪዝም ጋር ተያይዞ ይታያል። ለምሳሌ የምጽዋ ቢች ንጹህ ቢች ነው። ግን አንዳንድ ቦታ ላይ ደርቲ የሆነ ቢች እንኳ ማአ ቱሪስት መጥቶ ይጎበኛል ይሄ ሰርቪስ ኤክስፖርት ማድረጊያ ነው። የምጽዋ ቢች ኢትዮጵያ ውስጥ ላሊበላን አይቶ፣ አክሱምን አይቶ፣ አልነጃሽን አይቶ፣ ፓርኮችን አይቶ ግን ቢች ስለሌለ ተመልሶ ይሄዳል። የምጽዋ ቢችም አብሮ ፓኬጅ ቢሆን ላሊበላን አይቶ፣ አክሱምን አይቶ፣ አልነጃሽን አይቶ፣ ፓርኮችን አይቶ መጨረሻ ላይ ምጽዋ ላይ መጥቶ ተዝናንቶ በዚህ ፓኬጅ ተመልሶ ሁለቱም ሀገሮች ተጠቃሚ ይሆናሉ። የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ይሄ አየር መንገድ ሁለቱንም አገሮች ከዓለም ጋር ለማገናኘት ይችል ነበር። እነዚህም አድቫንቴጅ አተናል። አሁን ግን ይሄን ማድረግ እንችላለን። ዊ ሹድ ቢ ኩዊክሊ ኢንተርቪኒንግ በዚህ አካባቢ እና ይሄን ስናደርግ ነው የወደብ አጠቃቀማችንም ሙሉ የሚሆነው። ለብቻው ተነጥሎ ሊታይ አይችልም። ያንን ማድረግ ባለመቻሉ ሰማንያ ሚሊየን ዶላር በዓመት አጥቷል። ሰማንያ ሚሊዮን ዶላር ለኢትዮጵያ ምን ያክል ሊሆን ነበር? ያን ያጣውን ወደ ሌሎች ኢኮኖሚ ብታዘዋውር ሌላው ቀርቶ ሰማንያ ሚሊዮን ዶላር ስንት አይሮፕላን ይገዛ ነበር? ስለዚህ እነዚህ ሁሉ ያጣናቸው ነገሮች አሉ። ሁለታችንም አተናል በማስተካከል ብቻ ብዙ ለውጥ እናመጣለን። ከዛ አልፎ ቅድም የገለጽኩላችሁን የኢኮኖሚ ኢንቴግሬሽን በማምጣት ዙሪያ ትልቅ አስተዋጽኦ ያደርጋል። ሰርቪስ ኤክስፖርት፣ ቱሪዝም ላይ ከፍተኛ አስተዋጽኦ ያበረክታል። ግንኙነታችን የበለጠ ጠንካራ እንዲሆን ያደርጋል። ቅድም ያልኳቸውን ኢንቨስትመንት ፕሮሞት በማድረግ ሁለታችንን በጋራ የምንለማበትን ሁኔታ ይፈጥርልናል። አቶ ኃይለማርያም በሁለቱ አገራት ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል በተቋም ደረጃ መሰራት እንዳለበትም ጠቁመዋል። የዚህ የህዝብ ለህዝብ ግንኙነት እኛ ወደድ ነውም ጠላ ነውም ዲፕ ኢንትሬንችድ የሆነ ማንም ሊያፈርሰው የማይችል መሆኑን አይተናል። ይሄንን ፕላትፎርሞች የማዘጋጀት ነው የሚሆነው። እንዴት አድርገን ባህል ቡድኖች መገናኘት አለባቸው? እንዴት አድርጎ የስፖርት እንቅስቃሴዎች አንድ ላይ መምጣት አለባቸው? እንዴት አድርጎ የዩኒቨርሲቲዎች ግንኙነት መጠናከር አለበት? እንዴት አድርጎ የሃይማኖት ተቋማት ግንኙነት መጠናከር አለበት? እንግዲህ የህዝብ ለህዝብ ግንኙነት ተቋማዊ መሆን አለበት። ዝም ብሎ የህዝብ ላይ ህዝብ ግንኙነት ተብሎ ሊሰራ አይችልም። ኢትዮጵያ አየር መንገድ በዚህ ምንድን ነው መጫወት የሚችለው ሚና? በሁለቱ አገራት መካከል በተፈጠረው ግጭት በረራው ለሀያ ዓመታት ተቋርጦ በመቆየቱ ሁለቱም አገሮች ክፉኛ እንደተጎዱ ተጎዱ የጠቀሱት አቶ ኃይለ ማርያም የኢትዮጵያ አየር መንገድ ዳግም በመከፈቱ ለሁለቱም ሀገራት የሚሰጠውን የኢኮኖሚ ጥቅም አስረድተዋል። በእስታንቡል በኩል ወይ በካይሮ በኩል ወይ ደግሞ በዱባይ በኩል የሚደረግ ጉዞ በትንሹ በሶስት እጥፍ ኤርትራውያን ወጪ እንዲያወጡ አድርጓል። አዲስ አበባ እዚህ ቅርብ እያለ ኮነክት ማድረግ ሲችሉ 300 በ300 ዶላር መብረር የሚችል ሰው 1200 ዶላር ድረስ እንዲከፍል ተገዷል። ይሄ ለቢዝነስ፣ ለእንቅስቃሴ ገቺ ነው እና ይሄንን ይሰብራል በመጀመሪያ ደረጃ። ሁለተኛ ኢትዮጵያ አየር መንገድ በአመት የኛ በኛ ጥል ምክንያት ሰማኒያ ሚሊዮን ዶላር ያጣል። ምክንያቱም የኤርትራን አየር ክልል ማለፍ ስለማይችል በተለያዩ አየር ክልሎች ሲዞር የሚከፍለው ወጪ በጣም ሰፊ ነበር እና ወደ አውሮፓ፣ ወደ መካከለኛው ምስራቅ ቀላሉ መንገድ በኤርትራ በአየር ክልል መሄድ ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከፕሬዚደንት ኢሳያስ አፈወርቂ ባደረጉት የመጀመሪያ ግንኙነት ያለፈውን በመርሳት ህዝቦቻቸውን ለመካስ እንደ ተስማሙ ከገለጡ በኋላ በኤርትራ ህዝብና መንግስት በኩል ለተደረገላቸው ወንድማዊ አቀባበል ምስጋናቸውን አቅርበዋል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ። ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ቆይታ ከእስክንድር ነጋ ጋር በቅርቡ ከእስር መለቀቁን ተከትሎ በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናትና አመራር ተቋም አትላንቲክ ካውንስል ጋባዥነት ላለፉት ሁለት ወራት በተለያዩ የዩናይትድ ስቴትስ ግዛቶች በተለያዩ መድረኮች በወቅቱ የኢትዮጵያ ጉዳዮችና ዘላቂ አቅጣጫዎች ዙሪያ ሀሳቡን ሲያካፍል ከቆየው ጋዜጠኛ እስክንድር ነጋ ጋር የተካሄደ ቃለ ምልልስ ነው። ቀደም ሲል እንዳል ነው። እስክንድር በዩናይትድ ስቴትስ ቆይታው ከተሳተፈባቸው በርካታ መድረኮች በአንዳንዶቹ የተገኘው አሉላ ከበደ በያዝነው ሳምንት መጀመሪያ ወደ አገሩ ከመመለሱ ጥቂት ቀናት አስቀድሞ ወደ ስቱዲዮ ጋብዞ አወያይቶታል። ሰላምና አገራዊ መግባባት፣ ዲሞክራሲያዊ ሽግግርና ነጻነት እስክንድር በተጋበዘባቸው መድረኮች በተደጋጋሚ ካነሳቸው ጭብጦች ውስጥ ናቸው። በኢትዮጵያውያንም እንዲሁም በአሜሪካውያን ተቃዋማት ተወያይቷል። በመድረጎቹ ለቀረቡለትም ጥያቄዎች ማብራሪያ ሲሰጥ የመከታተል እድል አግኝቷል። አሉላ የዩናይትድ ስቴትስ ቆይታውን ጨምሮ በነኚህ ለእስክንድር ባነሳቸውና በጠቃቀስናቸው ጭብጦች ዙሪያ ሰፋ ያለ ውይይት አድርገዋል። ባለፈው ረቡዕ አጠር ያለውን የመጀመሪያውን ክፍል አቅርቦልን ነበር። የምሽቱም እልባት ከተደረገበት ይሆናል የሚነሳው በዚች ባለፈው ሁለት እና ሶስት ሳምንታት ውስጥ እነዛን ቀስ ያለውን አነሳስ በሙሉ አጣጥተው እንደውም ከሚጠበቅባቸው በላይ ሰርተዋል ማለት ይቻላል። እና እኔም በመቶ ቀናት ውስጥ በጣም ረክቻለሁ። ከሁሉም በላይ ግን ከሁሉም በላይ ግን ምንድን ነው ከዚህ ከመቶ ቀናት ውስጥ ትልቁ ቁም ነገር ምንድን ነው ያልገኝ እንደሆነ አሁን መጨረሻ ላይ ፓርላማ ቀርበው ፓርላማ ቀርበው የሰጡት ሪፖርት ነው። ትልቁ ቁም ነገር ይሄ ነው። አሁን ኢትዮጵያ ውስጥ በኢህአደግ ውስጥ ያለው ለውጥ ፈላጊ ሀይል ግልጽ የሆነ በላይነት ይዟል። አሁን ለውጥ የሚፈልገው ኃይል የበላይነት ይዟል። ስለዚህ አሁን ወደ እኛ ነው ወደ ህዝብ ነው የሚመለከተው። አሁን እኛና የለውጥ ኢህደግ ውስጥ ያለው ለውጥ የሚፈልገው ኃይል እኛና እነ ዶክተር አብይ ወደሚቀጥለው ምዕራፍ እንሄዳለን ማለት ነው። የሚቀጥለው ምዕራፍ ምንድን ነው? ምን አይነት ለውጥ መምጣት ነው መምጣት ቀጣዩን ጥያቄ ቅድመ ያነሳ ይመስለኛል። በኢህአዲግ ውስጥ ቀደም ሲል ለውጥ አራማጅ ኃይል አለ ያን ለውጥ ሊቃወም የሚፈልግ አካል አለ በሚል ይነገር የነበረውን አሁን ያ ሂደት አብቅቶለታል። ቀጣዩ ህዝብና ለውጥ አራማጅ ኃይሉን የሚደግፍ እንቅስቃሴ ነው ወደሚለው ወስደኸዋል። ምን አይነት ለውጥ የሚለውን ጥያቄ ከመመለሳችን በፊት አሁን በሀገሪቱ ውስጥ ያሉ እንቅስቃሴዎችን በተወሰነ ደረጃ ለማየት እንሞክረ በአንድ በኩል ያልከው የለውጥ እንቅስቃሴ በጠቅላይ ሚኒስትሩ መሪነት የሚደረገው አለ። በሌላ በኩል በተቃውሞ ጎራ ተሰልፈው የነበሩ ቀደም ሲል አገር ውስጥ ገብቶ መንቀሳቀስ እድል ያልነበራቸው ጭምር አብዛኞቹ ገብተዋል፣ የገቡ ናቸው። በሌላው ጎራ አንዳንድ እንቅስቃሴዎች አሉታዊ የሆኑ እንቅስቃሴዎች፣ መጠነኛም ቢሆኑ ግጭቶች ይታያሉ። ማን እንዴት በምን ተቀሰቀሱ? በውል ያለቀ የተጠናቀቀ መረጃ የለም እና ቅድም ያልከውን የቦምብ ጥቃት ጀምሮ ባለቤቶቹ በመንግሥት እስኪገለጡ ድረስ ማንነታቸውን ለምን እንደተደረገ ዝርዝሩ ስላንገባ እንችላለን። ነገር ግን እንዲህ ያሉ እንቅስቃሴዎችም አሉ እና እስኪ በየፈርጁ ለመመልከት ሞከር፣ አንተ እስከምትረዳው ድረስ እነኚህ የተለያየ ቀለም ያላቸው እንቅስቃሴዎች ምን አይነት ቀጣይ እርምጃ ቀጣይ ሂደት ቀጣይ በር ይከፍታሉ? አሁን ያነሳኸው የግርግር በየቦታው ብልጭ ድርግም ሲል እናየዋለን። ይሄንን ለሁለት መክፈል እንችላለን። አሁን ጠቅላይ ሚኒስትሩ ያሉትን ይዘን ስልጣን ላይ የነበረው እና ለውጥ የማይፈልገው ኃይል ሲፈራገጥ የሚከሰቱ አለመረጋጋቶች አሉ፣ ረብሻዎች አሉ። ይሄ መስርዓቱ ላይ የሚያመጣው አደጋ የለም። ደግሞ በየቦታው ላይ ብሄርን ለብሄር ለማጋጨት የሚደረጉ ሙኮራዎች አሉ። ሃይማኖት በተለያዩ ሀይማኖቶች መካከል ግጭቶች ለመፍጠር የሚደረጉ ሙኮራዎች አሉ። ይሄ ግን የጠቅላይ ሚኒስቴሩ እንዳልኩት ልድገመውና የጠቅላይ ሚኒስቴሩን ግምገማ መሰረት አድርገን በስርአቱ ላይ የሚያመጡት አደጋ የለም ማለት እንችላለን። ስለዚህ ሌ- የለም እንግዲህ ፈጣን ሆነ አሁን ይሄ እንግዲህ ኳሊፋይድ ይሆናል። አሁን ለጊዜው አሁን ባለንበት ሁኔታ ሀገር ውስጥ ካለው የፖለቲካ ሂደቱ ከደረሰበት ደረጃ ተነስተን ይሄ ስርአቱን ለመቀልበስ አደጋ የሚያመጣ አይደለም ካልታረም ማለትም አድሬስ ካልተደረገ ግን ሊመጣ ይችላል። ሃንድል ካልተደረገ፣ እንዴት ነው ሃንድል መደረግ አለበት? እንዴት ነው መስተናገድ ያለበት? አሁን መያዝ ያለበት መስተናገድ ያለበት በምንላው የጸጥታ ሃይሎች ተግባር አለ። በሌላ በኩል ደግሞ ፖለቲካዊ መፍትሄ ይሻላል። ሁለቱም ያስፈልጋል። በነገራችን ላይ ይሄ አሁን ከዚህ ከሎት ከማይፈልገው ሀይል የሚመጣው ትንኮሳ ጸጥታ ችግር ነው። የጸጥታ ችግር ግን የሚመጣው ያልተፈቱ የፖለቲካ ችግሮችን ተገና አድርጎ ነው። እነዚያ የፖለቲካ ችግሮች ካልተፈቱ ብሎ ብሎ ብሎ ብሎ ወደ ትልቅ ችግር ወደ ሀገራዊ ችግር ወደ ሀገራዊ ቀውስ የሚወስድ ችግር ሊወስድ ይችላል። ስለዚህ በአንድ በኩል በጸጥታ ሀይሎች እየተስተናገደ በሌላ በኩል ግን የፖለቲካውን ችግር መፍታት መቻል አለበት። አሁን ጥያቄው ይህ የፖለቲካ ችግር ምንድን ነው? የፖለቲካ ችግር ምንድን ነው? ሀገሪቱ ውስጥ የዲሞክራሲ ጥያቄ አለ። ይህ መሠረታዊ የሆነ የዲሞክራሲ ጥያቄ አለ። በቋሚነት በዘላቂነት ከምንጩ ማድረግ የምንችለው አደጋውን ከምንጩ ማድረግ የምንችለው የምንችለው የፖለቲካውን ጥያቄ ስንመልስ ነው ስንፈታ ነው። የዲሞክራሲ ጥያቄ ስር ነቀል በሆነ መንገድ መፈታት አለበት። ትልቁ ጥያቄ ጋር ደርሰሃል። በተለያዩ መድረኮች ይሄንን ጭብጥ ገፋ አድርገህ ይሄደል። የቅርቡ ምናልባትም ለነኙ ውይይቶች መነሻ የሆነን ጭምር ዋሽንግተን ዲሲ በሚገኘው በፕሬስ ክለብ የመገናኛ ብዙሃን ማዕከል በለው አሜሪካውያን ጋዜጠኞች ጥያቄዎች የቀረቡልህ ያስተናገድክበትን መድረክ ተከታትለናል። በሱም ላይ ገፍተህ ስትናገር ተከታት እያለሁ እንዲሁም ለኢትዮጵያውያን ባደረግካቸው ንግግሮች፣ ባቀረብካቸው ሀሳቦች ላይ ለአንተ አቀባበል በተደረገው ስነስርዓት ላይ በዝርዝር በጣም ስፋት ያለው ሀሳብ አቅርበሃል። ይሄ ስር ነቀል የሚለው ቃል ምንም እንኳን ቃሉ እንግዳ ባይሆንም አሁን ካሉት እንቅስቃሴዎች ጋር ምን ማለት ነው በተጨባጭ ስር ነቀል ስትል ምን አይነት የለውጥ እንቅስቃሴ የለውጥ ሂደት ነው እያልከ ያለው በአጭሩ፣ እሱን መልስና ሌሎች ጥያቄዎችን ላከታት። ባለፉት ሁለትና ሶስት ዓመታት በነበረው ሀገሪቷ ከገባችበት አለመረጋጋት አለመረጋገቱ ሀገሪቷን ወደ ለውጥ እንቅስቃሴ ውስጥ አስገብቷታል። ይሄ በምን ተገለጸ? በዋናነት በምን ተገለጸ? ይሄ ኢህአደግ ውስጥ በመጣ የአመራር ለውጥ ተከስቷል። ስለዚህ ለውጥ ስንል አንዱ በምን ተከስቷል? በኢህአደግ ደረጃ በኢህአደግ ደረጃ የተከሰተ ለውጥ አለ። ጸረ ለውጥ ኃይሎች ተሸንፈው ለውጥ የሚፈልጉ ኃይሎች ስልጣን ይዘዋል። ይሄ እንግዲህ አንድ የለውጥ መገለጫ ነው። አሁን እዚህ ላይ ላይ ቆም የሚፈልጉት አሁን ጥያቄው ምንድነው? እዚህ ላይ ይሄን ለውጥ በኢህአደግ ውስጥ የመጣውን ለውጥ እዚህ ላይ መቆም አለበት ወይ? ጥገና የለውጥ ምን እንደለው እዚህ ላይ ይሄ ለውጥ ተከስቷል። በኢህአደግ ውስጥ ይሄ የቀንጅቦች ተሸንፈዋል። አዲስ አበባ አመራር መጥቷል። ይሄ አመራር ተወሰነ ነገር ይለቃል። አሁን እኔ በምሰራበት የፕሬስ መስክ ውስጥ ከዚህ በፊት የተከለከሉት ጋዜጦች እንዲሰሩ ዳግም ይፈቀድላቸዋል። የፕሬስ ህጉ ይሻሻላል እና ጠፍቶ የነበረው ጠፍቶ የነበረው ጠቦ የነበረው ተዘግቶ የነበረው ሜዳ የፕሬስ ሜዳ ይከፈታል ማለት ነው። በሌላ በኩል ደግሞ ፓርላማ ሙሉ ለሙሉ ሙሉ ለሙሉ የኢህአደግ ቁጥጥር ወድቀዋል። ስለዚህ ከአሁን በኋላ የሚደረጉ ምርጫዎች ተቃዋሚዎቹ ምን ይሆናል? ምናልባት አንድ ሶስተኛው መቀመጫ ምናልባት አርባ ከመቶውን መቀመጫ ሳ አንድ ጥገናዊ ለውጥ ስትሆን ሳ አንድ አቶ ነው። ይህ ኢህአደግ ከስልጣን አይለቅም ማለት ነው። እዚህ ላይ ነው ጥገናዊ ለውጥ የምንለው ስር ነቀል ለውጥና ሎ የምንለው እዚህ ላይ ነው። ለማንኛቸውም ፓርላማ ውስጥ እንዲገቡ ይደረጋል። ግን አንድ ነገር አይደረግም። ጥገናዊ ለውጥ እስከሆነ ድረስ ምንድነው የማይደረገው? ኢህአደግ ከስልጣን አይለቅም። ኢህአደግ በስልጣን ላይ እንዳለ ይቀጥላል። ኢህአደግ ነው የለውጡን ሂደት የሚመራው። ለውጥ ምን መሆን እንዳለበት የሚወስነው ኢህአደግ ይሆናል ማለት ነው። ይህንን ነው ስር ነቀል ለውጥ የምንለው። የኢህአደግ ስልጣን በማይነካበት አንድ መስመር ይሰመራል። ጥገና ይሉት አንድ መስመር ይሰመራል። አሁን ኢህአደግ ውስጥ ለውጥ አለ። እሱ ራሱ እንደ አንድ እመርታ፣ እንደ አንድ ግኝት፣ እንደ አንድ ውጤት ተቆርጦ በቃ እዚህ ጋር መቆም አለበት ይሁነኝ ተብሎ እንዲቆም ተደርጎ ነው ወይስ የለውጡ ሂደት ጊዜውና ቦታው በፈቀደለት ቦታ ተገኝቶ ነው? እንዴት ነው እሱን የምትለየው? ይሄ እንግዲህ አሁን እኮ ስልጣን የያዙት ሰዎች ሚወስዱት ነው። በቃ እስካሁን ድረስ ይሄ በዚህ ለውጥ ረክተው አሁን ደግሞ ያሉት የምንለው በዚህ ለውጥ ረክተው ይሄውና ከው ፓርቲ ውስጥ ለውጥ መጥቷል፣ ተአምራዊ ለውጥ መጥቷል፣ ከስታል ተብሎ ማይታሰብ ለውጥ መጥቷል። ከዚህ በኋላ ይበቃል ኢህአደግ። አሁን ኢህአደግ ውስጥ አንድ ለውጥ ፈስቷል። ግን ይሄ ደግሞ ኢህአደግን ከስልጣን እስከሚፈነቀል እስከሚወርድ ድረስ መድረስ የለበትም። እስካሁን ድረስ እርግጥ ይሄ አሁን ነባሩ አመራር ከዚህ በፊት የነበረው ኢህአደግ አመራር ሁሉን ነገር አፍኗል የአፈና ነው ይህን ህዝባዊ ተቃውሞ ያስነሳው። ስለዚህ ስርዓት በጥገና የሚዘገብ ምርጫ ይኖራል። በዛ ውስጥ የሚኖረው ምርጫ ኢህአደግን በምንም ተአምር ኢህአደግን ለሽንፈት ማያበቃ ምርጫ ነው። በስር ነቀል ለውጥ የምናመጣው ምርጫ ግን ኢህአደግን ለሽንፈትም ሊዳርግ ይችላል። መቶ በመቶ ይዳርገዋል ማለት አይደለም። እሱም የሚወስነው መጨረሻ ላይ ህዝብ ነው። ግን ኢህአደግ የሚሸነፍ ከሆነ ኢህአደግ ላሸነፉ ፓርቲ ስልጣን ወይም ደግሞ ያሸነፉ ፓርቲ ስልጣን የሚረከብበትን ሁኔታ ያመቻቻል ማለት ነው። ይሄንን ለማድረግ ምን ያስፈልጋል? ነፃ ተቋማት ያስፈልጋሉ። ምን አይነት ነጻ ተቋማት? መንግስታዊ ነጻ የሆኑ መንግስታዊ ተቋማት ያስፈልጋሉ። ከፓርቲ ተጽዕኖ ውጭ የዲሞክራሲያዊ ሂደትን ሊያራምዱ የሚችሉ ተቋማትን ነው። እስኪ ዘርዘር አድርጋቸው እነማን ነው እነሱን ለማን ናቸው? ያለን ሆነ ምርጫ ቦርድ አለ በጣም ማዝነው ብዙ ጊዜ ስለ ምርጫ በሚነገርበት ጊዜ ሰውት የሚንጠለጠለው ነጻ ምርጫ ቦርድ ላይ ብቻ፣ ግን ብቻውን በቂ አይደለም። አንዱ ነው ነጻ ምርጫ ቦርድ። ከዛ በኋላ ደህንነቱ አለ፣ ከዛ በኋላ ፖሊስ አለ፣ ከዛ በኋላ ሰራዊቱ አለ። አምስተኛና ደግሞ ወሳኝ ደግሞ ቀበሌዎች አሉ የገበሬ ቀበሌ ማህበርና የከተማ ውስጥ ደግሞ የቀበሌ ለህዝቡ ቅርብ ቢሆኑ ለህዝቡ ቅርብ ያሉ በምርጫ ውስጥ ቁልፍ ሚና የሚጫወቱት ማለት ናቸው። እነዚህን ከፖለቲካ ወገንተኝነት ማጽዳት አለብን። ሀገሪቷን ሀገሪቷን ለነጻ ብቻ ለማዘጋጀት ማለት ነው። ሁሉንም የፖለቲካ ድርጅቶች በነጻነት ተናገድ የሚችል ድባብ ለመፍጠር ማለት ነው። ሁሉም የፖለቲካ ድርጅት ተጣምረው አንዱ አንዱ እየጠበቀ ማለት ነው። ቼክ ኤንድ ባላንስ ይለዋል። በስርዓት መዋቅሮች ውስጥ እንደሚኖረው በዚህ ሽግግር ሂደት ውስጥም ያን አይነት መሰረት ይኖር እያልክ ያ ማለት ምንድነው? የተለያዩ የፖለቲካ ድርጅት ተጣምረው እነዚህን ተቋማት ከፖለቲካ ተጽዕኖ ነጻ ያወጧቸዋል ማለት ነው። ለዚህ ነው የሽግግር መንግስት ጥያቄ ወሳኝነት አለው። ሀገሪቷን ለነጻ ምርጫ ለማብቃት ወሳኝነት አለው። ነጻ ምርጫ እንዲኖሩ ነጻ ተቋማት ያስፈልጋል። ነጻ ተቋማት ደግሞ እንዲኖሩ ገለልተኛ መንግስት ያስፈልጋል። ገለልተኛ መንግስት በምንልበት ጊዜ ከፖለቲካ ድርጅቶች የቴክኖክራቶች መንግስት ማለት አይደለም። የተለያዩ የፖለቲካ ድርጅቶች አንድ ላይ ተጣምሮ የሚሰሩት መንግስት ነው። ስለዚህ ኢህአደግን ጨምሮ ግንቦት ሰባት፣ ኦነግን እነዚህ ዋና ዋና የሚባሉት ፖለቲካ ድርጅቶች ኢትዮጵያ ውስጥ ብዙ የፖለቲካ ድርጅቶች አሉ። እነሱን ሁሉ የሽግግር መንግስት ውስጥ ማካተት አይቻልም። ዋና ዋናዎቹን ግን እናውቃቸዋለን። ኢህአደግ እና ዋና ዋናዎቹ የፖለቲካ ድርጅቶች የሽግግር መንግስት መስርተው መስርተው መስርተው በዚህ ሽግግር መንግስት ጊዜ ብቸኛ ተልኮ ይኖራቸዋል። አንድ ብቻ ተልኮ ይኖራቸዋል። ይሄም ተልኮ እነዚህም ተቋማት አጽብቶ ሀገሪቷን ለነጻ ምርጫ ማዘጋጀት ነው። ኢህአደግ ይካትታል። በዚህ መንገድ ይህን ነው ስርነቀሎት የምለው በዚህ መንገድ አልፈን ነው ወደ ስርነቀሎት የሚለው በዚህ መንገድ አልፈን ነው ሀገሪቷን ለነጻ ምርጫ የምናዘጋጅ ማለት ነው። ስርነቀሎት ማለት ነው። በግርድፉ ይሄ ነው። እስክንድር፣ ይሄ ምናልባትም ብዙ የሚያወያይ ይመስለኛል የሚያነጋግርም ነው። ለአንዳንዶች አሁን የተያዘው ጅምር የሽግግር ሂደት ተደርጎ ነው የሚወሰደው ያላለቀ የስልጣን ዘመን እንደ ማጠናቀቅና ለቀጣይ ምርጫ ማዘጋጀት ተደርጎ የሚወስዱ ወገኖች አሉ። አንተ ደግሞ ይሄ ራሱ ሌላ የሽግግር መንግስት አካል እንዲሆን አሁን የለውጥ አራማጆቹ ሌሎች ተቃዋሚ ቡድኖች ጋር ተጣምረው የሚያካሂዱት ለዛ ለውጥ የሚያበቃ የሽግግር መንግስት አካል እንዲሆኑ ነው እየጠየቅ ያለው። እና ይህ ሁኔታ ቀድሞ ከሚታስበው ወይም ሌሎች ከሚያነሷቸው ጠቅላይ ሚኒስትር አብይ አህመድ እስካሁን እየሰሩ ባሉት ክንውን አንተም በገመገምከው መልካም ስራዎችን እያደረጉ ነው ወደዚያ ይወስዱናል ብለው ተስፋ ያደረጉ ወገኖች እንዴት ታስታርቀዋለህ አንተ? አድማጮች ከእስክንድር ጋር የጀመርነው ቃለ ምልልስ አላበቃም። ለዚህና ለሌሎች ጥያቄዎች የሰጠው ምላሽ ጀምረን በቀጣይ ፕሮግራማችን እንመለሳለን። ሙሉውን ዝግጅት ግን በድረ ገጻችን እና በፌስቡክ ገጻችን ተከታተሉ። ለዛሬ ቅዳሜ ምሽት የተሰናዱት ቅንብሮች የተጠናቀቁ ይመስላል። እንግዶቻችንንና ባልደረቦቻችንን እናመሰግናለን። ዋና ዋናዎቹ የምሽቱ ዜናዎች ከተደመጡ በኋላ ይሆናል የምንሰናበተው። እስከዚያው መዳረሻ አንድ ሙዚቃ እንጋብዛችሁ። አሁን ደግሞ አግማጦች የማጠቃለያ ዜና ይነበባል። የዩናይትድ ስቴትስ መንግስት እንዲሁም የግል ዘርፍ የስለላና የጸጥታ ባለሥልጣኖች ላለፉት በርካታ ወራት የሩሲያ ሳይበር ጥቃትና ማህበራዊ ሚዲያን በመጠቀም ተጽዕኖ ለማሳደር የምታደርገው ጥረት ማዝገም አስገርሟቸዋል። ሐማስ ከእስራኤል ጋር ያለው የተኩስ ማቆም ስምምነት እንደተጠበቀ ነው ሲል ዛሬ አስታውቋል። ሐማስ ይህን ያለው ለወራት ያህል የውጥረት ሁኔታ እየከረረ በሄደበት ወቅት ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፓምፔዮ ዓለም አቀፍ ማህበረሰብ አሁንም ቢሆን ሰሜን ኮሪያ ከኒውክሌር መሳሪያ ነጻ እንድትሆን መግፋት ይኖርበታል ብለዋል። ካሜሩን በገባው የኮሌራ በሽታ ምክንያት ቢያንስ 24 የሚሆኑ ሰዎች ህይወታቸውን አጥቷል። በማዕከላዊ አፍሪካ ሀገር በብዙ መቶዎች የሚቆጠሩ ሰዎች በፍጥነት ወደ ተለያዩ ሆስፒታሎች ተወስደዋል። ዩኤን ኤድስ በሚል አህጽሮት የሚታወቁ የተባበሩት መንግስታት ድርጅት የኤድስ ጉዳይ መርሃ ግብር የወጣው ዘገባ አለም አቀፍ ማህበረሰብ ለኤች አይቪ መስጠት አለ። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ ሶስት እስካሁን አራት ሰዓት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሶ ታምሬ ነገ እሁድ ከልዩ ልዩ ወቅታዊ ቅንብሮች ጋር በሶስት ሰዓት እስከምንገናኝ በሰላም ደሩ።